ጋቢና ቪ ጋቢና ቪኦኤ ሰላም፣ ሰላም እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። ሰላም እንደምናመሻችሁ። የጋቢና ፕሮግራማችን አሁን ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን እኔ ነኝ የምነዳው ጽዮን ግርማ ከጎን እዚህ ጋቢና ቁጭ ብላለች። ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን እንግዶችን ጭነናል። የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹ አመለጡ። ያ ማምለጥ ያልቻሉት ደግሞ ሀያ ስድስት የሚሆኑት ልጆች እስር ቤት ነው ያሉት። ሀያም አይሆኑም እንኳን ሀያ ታሰሩ። ጠቅላላ የወጡት ማታ ወደ ሶስት አካባቢ ሀያም አይሞሉም ሰላሳ አምስት አካባቢ ናቸው። የቀደመው የሐዋሳ ዩኒቨርሲቲ ተማሪ ነው። ትላንት ማታ ከ25 በላይ ተማሪዎች መታሰራቸውን ይናገራል። የተከተሉት ደግሞ የዩኒቨርሲቲው ፕሬዝዳንት ፕሮፌሰር ዮሴፍ ማሞ ናቸው። ከኦሮሚያ ተቃውሞ ጋር በተያያዘ ትላንት ምሽት በሐዋሳ ዩኒቨርሲቲ ስለተከሰተው ዘገባ ይኖረናል። የሰብአዊ መብቶች ጉባኤ በኦሮሚያ ላይ ያወጣውን ሪፖርትም በዝግጅታችን አካተናል። ብዙ ሆኜ የመጣሁት እዚህ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነከዋል። እኔን የገለጽኩት። ከረጅም ዓመታት በኋላ በቅርቡ አዲስ የሙዚቃ አልበም ለአድማጭ አስደምጣለች። ዓለም ከበደ የዛሬ እንግዳችን ናት። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን አሜሪካዊ አባል በሰሜን ኢራቅ ለኩርድ ፕሽመርጋ ሀይሎች እጁን ሰጥቷል። ሳርባዝ ሀማሀሚን የተባሉ በኢራቅ የኩርዶች ፕሽመርጋ አዛዥ ሀይሎቻቸው ተጠርጣሪውን ያስተዋሉት ዛሬ ጥበቃ ላይ ሳሉ እንደሆነ ገልጸዋል። ሀይሎቹ አንድን ነገር ካስተዋሉ በኋላ መከታተል እንደጀመሩ ወዲያው ካይናቸው እንደተሰወረም አክለዋል። ከዛ ሊነጋጋ ሲል ብርሃን ሆነና ሰውየው ጩኸት አሰማ። ወደ እናንተ መምጣት ፈልጋለሁና ማነው ሊያናግረኝ የሚችለው አለ በእንግሊዝኛ። ኃይሎቻችን እንግሊዝኛ ስለማይናገሩ እሱ በሚያውቀው ትንሽ አረብኛ፣ እንግሊዝኛ የሚናገር ሰው ካለ ጠየቀና ፔሽመርጋዎቹ ፈንጂ እንዳልያዘ ካረጋገጡ በኋላ ታስሮ ወደ ሰፈር እንደተወሰደ። እጁን መስጠት እንደሚፈልግም ተናገረ ሲሉ ወታደራዊው አዛዥ ገልጸዋል። አባቱ ፍልስጤማዊ፣ እናቱ ደግሞ ከሞሱል ኢራቅ ናቸው ማለቱ አሚን ጠቁመዋል። የቱርክ ወታደራዊ ኃይሎች ዛሬ ባስታወቁት መሰረት አንካራ ላይ የአጥፍቶ ማጥፋት ጥቃት ከፈጸሙት ሁለት ሰዎች አንደኛዋ ሴት ኩርዳዊት አማጺ ነች። በጥቃቱ ቢያንስ ሰላሳ ሰባት ሰዎች ተገለው አንድ መቶ ሀያ አምስት እንደ ቆሰሉ ታውቋል። ባለስልጣኖቹ የሴትዮዋን ስም ባይጠቅሱም እንደ አውሮፓውያን አቆጣጠር በ ሺ ዘጠኝ መቶ ዘጠና ሁለት አመተ ምረት ተወልዳ ካርስ በተባለች ምስራቃዊት የቱርክ ከተማ ትኖር እንደነበር በ ሁለት ሺ አስራ ሶስት አመተ ምረት ደግሞ በህገወጥነት ወጥነት የተፈረጀው የኩርዲስታን ሰራተኞች ፓርቲ አባል እንደሆነች ጠቁመዋል። የትላንቱ ጥቃት የተፈጸመው በቱርክ መዲና አንካራ ዋና የገበያ ና የመጓጓዣ ማዕከል መሆኑ ተዘግቧል። አይቮሪ ኮስት ላይ ትላንት እሁድ የተፈጸመው ጥቃት አልቃይዳ በሀገሪቱ እየታየ ያለውን የፖለቲካ መረጋጋትና የኢኮኖሚ እድገት ለማሰናከል የሚያደርገው ጥረት ተደርጎ መታየት አለበት ሲሉ አንድ የአፍሪካ ጉዳይ ጠቢብ ተናግረዋል። በዩናይትድ ስቴትስ የሚገኘው አትላንቲክ ካውንስል የአፍሪካ ማዕከል ስራ አስኪያጅ ጄ ፒተር ብሃም አይቮሪ ኮስት ካለፉት አራት ዓመታት ወዲህ ያሳየችው መሻሻል ሁሉ በአልቃይዳ ተግባር ምክንያት ከተሰናከለ በጣም ያሳዝናል ብለዋል። ዩናይትድ ስቴትስና የአይቮሪ ኮስት ቅኝ ገዢ የነበረችው ፈረንሳይ ራሳቸውን ለመቻል በመጣጣር ላይ ያሉትን የአፍሪካ ሀገሮች መረዳት ይኖርባቸዋል ብለዋል። በአይቮሪ ኮስት ላይ የተፈጸመውን ጥቃት መወገዝ አለበት። አልቃይዳ በእስላማዊ ማህበር አጋሮቹ ሰላማዊ ሰዎችን በመፍጨት ተግባራቸውን ምን ያህል ጨካኞች እንደሆኑ ያሳያል፣ ሲሉም አክለዋል። በተያያዘም በሰሜን አፍሪካ ያለው የአልቃይዳ ክፍል በአይቨሪኮስት ለተፈጸመው ጥቃት ኃላፊነት ወስዷል። ስድስት በከባድ የታጠቁ ሰዎች ትላንት በሀገሪቱ መዝናኛ ቦታ ላይ በከፈቱት ጥቃት አስራ አራት ሲቪሎች እና ሁለት ወታደሮች ተገለዋል። ሀያ ሶስት ሰዎች ደግሞ ቆስለዋል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ካፒታላ ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ አራት ወራትን ያስቆጠረው የኦሮሚያ ተቃውሞ አሁንም በአንዳንድ አካባቢዎች እንደቀጠለ መሆኑን ዘገባዎች እየጠቆሙ ነው። ትላንት ማምሻውን በሐዋሳ ዩኒቨርስቲ ተቃውሞ እንደነበረና ተማሪዎች መታሰራቸውን የአይን እማኝ መሆኑን የገለጸ ተማሪ ገልጿል። የዩኒቨርስቲው ፕሬዚዳንት በበኩላቸው ተቃውሞ ያሰሙት ተማሪዎች ቁጥር ከሰላሳ አይበልጥም ይላሉ። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳ ዘገባውን እንዲያጠናክራለች። በሐዋሳ ዩኒቨርስቲ የኦሮሞ ተማሪዎች ትናንት እሁድ ማታ ተቃውሞ ማሰማታቸውን ከተማሪዎቹ መካከል ለደህንነታቸው እየሰጉና ስማቸው እንዲጠቀስ ያልፈለጉ አንድ ተማሪ ገልጸውልናል። ሁኔታውም እንዴት እንደተነሳ ተማሪው ሲያብራሩ፣ የመላ ኢትዮጵያ ስፖርት ውድድር ነበር። ከዛ ልጆቹ እዛ ጋር ተሰባስቡ፣ የኦሮሞ ተማሪዎች ማለት ነው ብዛታችን ሶስት መቶ አካባቢ ይሆናሉ። የጨፈሩ መጡ። ከዛ ግቢ ውስጥ ገብቶ ወዲያው ጭፈራው ወደ ተቃውሞ ተቀየረ። ዋነኛው ጥያቄያችን መንግስት፣ ስህተት መሆኑ አምኖ በተቀበለው ማስተር ፕላን ምክንያት የታሰሩት አክቲቪስቶች እና ተማሪዎች እንዲሁም በየቦታው ታስሮ ያሉት ሰዎች እንዲለቀቁ እና በማስተር ፕላኑ ምክንያት የተገደሉ ሰዎች ካሳ እንዲከፈልላቸው ነው ጥያቄ ነው። ከዛ የክልሉ ፖሊስ ገባ። የያዙት ዱላ ሊደበድቡን ጀመሩ። ሮጦ ለማምለጥ ሞከሩ። ብዙዎቹም አመለጡ። ያ ማምለጥ ያልቻሉት ደግሞ ሀያ ስድስት የሚሆኑት ልጆች እስር ቤት ነው ያሉት። ተደብቦም እና ስሮጡ ወድቆም የቆሰሉት አሉ። በቅርብ ጊዜ ከሰሚስተር ረፍት ስለተመለስን ትምህርት ብዙም አልተጀመረም። ዛሬ የጀመሩት ደግሞ ገብቶ የተማሩት አሉ። የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ የሀዋሳ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ዮሴፍ ማሞ በዚህ ጉዳይ ላይ አስተያየታቸውን እንዲሰጡ አነጋግራቸው ነበር። ይኸውልሽ በጣም ሀያም አይሆኑም እንኳን ሀያ ታሰሩ። ጠቅላላ የወጡት ማታ ወደ ሶስት አካባቢ ሀያም አይሞሉም ሀያ ሰላሳ አምስት አካባቢ ናቸው ጠቅላላ። አዎ ጠቅላላ ትንሽ ናቸው። እኔም እዛ በቦታው ላይ ስለነበርኩ እየታሰረም የለም እዛ ዘ ወዲያውኑ እዛ የተለቀቁት የተመጣ የተደበደበ ምንም የለም። እንግዲህ አይኔ ነው የሚያየው፣ እዛ ነበርኩኝ። የፖሊስ ኃይል አልመጣም? መጥቷል መጥቷል። እሱ መጣ። ሲመጣ ልጆቹ ራሳቸው በቃ ተበተኑ። ምን ነበር ሲያሰሙ የነበሩት? ያው ዝም ብለው እንግዲህ በኦሮምኛ ነው። እኔ ኦሮምኛ አልችልም። ያው ትንሽ እንደመፈክር ምናምን ምናምን አደረጉ። ምን ይመስላል መንፈሱ? መንፈሱ ያው ይሄ በኦሮሚያ ያለውን ሁኔታ ይመስለኛል እንግዲህ እንጂ ሌላ ምንም አላደረጉም። ኦልሞስት ይሄ ሁሉም የሆነው ሀያ ሰላሳ ደቂቃ አይሞላም። ትዕይንቱ በጣም ትንሽ ቁጥር ነበር። የጀመሩት አስራ አስራ አምስት የሚሆኑ፣ ከዛ ያን ያህል እንት ሲሉ ተማሪ ሊሰባሰብም አልቻለም። እንግዲህ እዛው ነበርኩ። ምንም የተደበደበ የለም ተማሪዎቹ እራሳቸው ተበታተኑ፣ አለቀ በቃ። ትይንቱ ታዲያ ችግር የማይፈጥር ከሆነ የግቢው ጥበቃ ያለ ፖሊሶች ለምን መጡ? አሀ ቆዩ ተበተኑ ብለን እኛም ስንል እምቢ ስላሉ ነው። ሳያ ተማሪ ወይ ሰላሳ እርስ እንደሚሉት የግቢው እንትን ተመለሱ ሊላቸው ይችል ነበር። እምቢ አሉ፣ እምቢ አሉ እኮ ነበርኩ፣ ሰላሳ አምስት አይበልጡም። እምቢ አሉ። ከዛ ድምጻቸው የማታ ስለሆን ድምጽ ይሰማል፣ እያየናቸው እኮ ፊት ለፊት እና ያው ግቢውንም ረጥተን ስላሉ መጣ። ሲመጣ ራሳቸው ተበተኑ። ግን እነሱ የሚሉት የታሰሩት ትላንት ሌሊት እዛው ግቢ ውስጥ ቦታ አለ፣ እዛ ነው። ዛሬ ግን ከግቢ ውጭ ተወሰዱ ነው የሚሉት። ትላንት እኔ እዛ እያሉ የታሰረ ተማሪ አላየውም። እኔ እና እሱን ማውቀው ነገር የለም አሁን ናሰራጋቢናኤሽጋቢናላሻንላሻናላሻንተከታዩ ዘገባም ወደ አዲስ አበባ ይወስደናል። የሰብአዊ መብቶች ጉባኤ በተወሰኑ የኦሮሚያ ወረዳዎች አካሄድኩት ባለው የሰብአዊ መብቶች ጥሰት ምርመራ ከአንድ መቶ በላይ ዜጎች በመንግሥት ጸጥታ ኃይሎች መገደላቸውን ከአርባ በላይ በጥይት መቁሰላቸውን፣ አያሌዎች መታሰራቸውን ዛሬ ይፋ አድርጓል። መንግስት ጉዳዩን በገለልተኛ አካላት እንዲጣራ እንዲያደርግና ችግሩን የፈጠሩትም በሕግ እንዲጠየቁ አሳስቧል። ባለፈው ሳምንት መገባደጃ ላይ ጠቅላይ ሚኒስትር ኃይለ ማርያም በኦሮሚያ ውስጥ ስለ ደረሰው ጥፋት መንግስታቸው ሙሉ ኃላፊነት እንደሚወስድ መግለጻቸው ይታወሳል። መለስካቸው አማሃ የዛሬውን መግለጫ ተከታትሎ የሚከተለውን ልኳል። ሰመጉ ሰብአዊ መብቶች ጉባኤ በቀድሞ አጠራሩ የኢትዮጵያ ሰብአዊ መብቶች ጉባኤ ዛሬ ረፋዱ ላይ በመንግስት የጸጥታና ታጣቂ ኃይሎች በዜጎች ላይ የሚፈጸም አሰቃቂ ግድያ፣ ህገወጥ እስር፣ ድብደባ፣ ማስፈራራትና ማዋከብ በአስቸኳይ ይቁም የሚል ርዕስ የያዘውን 140ኛውን ልዩ መግለጫ ይፋ አድርጓል። ሰመጉ በኦሮሚያ ከሚገኙ 342 ወረዳዎች መካከል በ33 ወረዳዎች ብቻ ምርመራውን እንዳከናወነም ይኸው መግለጫ ያስረዳል። ምርመራው የተካሄደውም ከህዳር ሁለት ቀን 2008 ዓ ምት እስከ የካቲት 12 ቀን 2008 ዓ ምት በነበረው ጊዜ በተፈጸሙ የመብት ጥሰቶች ላይ መሆኑንም ይኸው መግለጫ ያመለክታል። በእነዚህ ወራት 103 ዜጎች በመንግስት የጸጥታ ኃይሎችና ታጣቂዎች መገደላቸውን ይዘረዝራል። ከተገደሉት መካከል የ35ቱ ምስል ተያይዟል። ሌሎች ዝርዝር ጉዳዮችም ተጠቅሰዋል። በጥይት የቆሰሉና ከባድ የአካል ጉዳት የደረሰባቸው የ57 ሰዎች ስም ዝርዝር ከተወሰኑ ምስሎች ጋር፣ በብዙ አስርቶች የሚቆጠሩ ማሰቃየትና ድብደባ የተፈጸመባቸው በእስራት የሚንገላቱ የደረሱበት የማይታወቅና ሌላም ጉዳቶች የደረሰባቸው ሰዎች ዝርዝር በመግለጫው ተካቷል። ይህ በውስን ጊዜና ስፍራ የተከናወነው ምርመራ ያለውን ሁኔታ ሙሉ በሙሉ የሚገልጽ እንዳልሆነ መግለጫው ይጠቁማል። የሰመጉ ጽሕፈት ቤት ዲሬክተር አቶ ብጽተ ተረፈ እንዲህ አቅርቦት ነበር። ተቃውሞ እስካሁን የቀጠለ በአብዛኛው የኦሮሚያ ወረዳዎች የተካሄደና በመካሄድ ላይ ያለ ስለሆነ በተቃውሞ እንቅስቃሴ ወቅት የተገደሉ፣ የተጎዱ የታሰሩና የወደሙ ንብረቶች እጅግ በጣም ከፍተኛ እንደሆኑ ይገመታል። ጉዳት በደረሰባቸው አካባቢዎች ባለሙያዎቻችን ተዘዋውረው እንዳረጋገጡት ከፍተኛ የሆነ የፖሊስና የሰራዊት ኃይል በየአካባቢው በብዛት በመኖሩ ህዝቡ መረጃ በተለይ ማስረጃ ለመስጠት በከፍተኛ ፍርሃት ውስጥ ይገኛል። ማንንም ሰው ለማመን ተቸግረዋል። ይህ መግለጫ በሚጠናቀርበት ጊዜ በምዕራብ አርሲ በአጄ ሻሸመኔ፣ ኮፈሌና አካባቢው በምዕራብ ወለጋ፣ በምዕራብ ሸዋ ህዝባዊ ተቃውሞ ቀጥሎ እንደነበረም ይኸው የሰመጉ መግለጫ ያስታውሳል። አክሎም የመንግስት ታጣቂዎች በአምቦ በጀልዱና በግንደበረት አስገድዶ መድፈር መፈጸማቸውን ከነዋሪዎቹ ለመስማት ችለናል። መርማሪዎቻችን ያነጋገሯቸው በርካታ ነዋሪዎች እንደገለጹት በአንዳንድ ቦታዎች የመንግሥት ታጣቂዎች ሕገ ወጥ የቤት ለቤት አሰሳ ሌሊት የሚያደርጉ ሲሆን በፍተሻ ወቅት የሚያገኙትን ንብረት ይወስዳሉ፣ በዜጎች ላይ ከፍተኛ ድብደባ ይፈጽማሉ፣ ዛቻና ማስፈራሪያ እንዲሁም ስድብ ይሰነዝራሉ ይላል። ሰመጉ እነዚህ ሮሮዎች በመንግስት ዘንድ ትኩረት እንዲሰጣቸውም ጠይቋል። አቶ ብጻተ መንግስት ከላይ ለተገለጹት ሮሮዎችና ቤቱታዎች ትኩረት ሊሰጥ ይገባል። ጉዳዩ በገለልተኛ አካል እንዲጣራ፣ ችግሩን የፈጠሩት በህግ እንዲጠየቁ እንዲያደርግ፣ ተጎጂዎች በአግባቡ እንዲካሱና ለወደፊቱም እንዲህ አይነት ችግሮች እንዳይከሰቱ የመከላከልና ለዜጎች ጥበቃ የማድረግ ኃላፊነቱ እንዲወጣ ሰመጉ ጥሪውን ያቀርባል። በሰመጉ መግለጫ የተነሳው ሌላው ጉዳይ ደግሞ በምዕራብ አርሲ ዞን ተፈጽሟል ስለተባለው ወጥ ድርጊት ነው። ተቃውሞ በተካሄደበት ወቅት በምዕራብ አርሲ በተለያዩ ወረዳዎች የሚገኙ የሃይማኖት ተቋማት ማለትም የኦርቶዶክስ፣ የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ተቃጥለዋል። ድርጊቱ የተፈጸመው በማንም ይሁን በማን በአጭሩ ካልተገታ በሀገርና በሕዝብ ሰላምና መረጋጋት እንዲሁም በአንድነት ላይ የከፋ አደጋ ስለሚያስከትል እንዲህ አይነቱ ድርጊት በአስቸኳይ እንዲቆም ሰመጉ ያሳስባል። መንግስትም አጥፊዎችን በህግ እንዲጠየቁ እንዲያደርግ ሰመጉ ይጠይቃል። ከዚህ ጋር በተያያዘ ከሳምንታት በፊት የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ጌታቸው ረዳ እንዳሉት ከሆነ በምዕራብ አርሲ የተለያዩ ከተሞች የታየው ሁከት በሌሎች የኦሮሚያ አካባቢዎች ከተነሳሱ ተቃውሞዎች ጋር በምንም መልኩ አያያዝም ብለው ነበር። እንዲያውም በዚህ አካባቢ ለተከሰተው የውከት ምንጭ አስመራ ነው እንዳሉም አይዘነጋም። ባለፈው ሳምንት መገባደጃ ላይ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኦሮሚያ ውስጥ ስለተፈጠረው ውከትና ስለደረሰው ጥፋት የድርጊቱ ተጠያቂዎች ግን ሌሎች ኃይሎች ናቸው ሲሉ ወንጅለዋል። የህዝቡን ተገቢ ጥያቄዎችና የወጣቶችን ፍላጎቶች አቅጣጫ ለማሳት የጸረ ሰላም ኃይሎችና ጥገኛ የጠባብነትና የትምክህት መረቦች ሴሎቻቸውን በማንቀሳቀስ በሰው ህይወት፣ በህዝብና መንግስት ንብረት እንዲሁም ለዘመናት አብሮ የኖሩ ብሔረሰቦችን ለማጋጨት ባደረጉት ጥረት ጉዳቶች ተከስተዋል። ሆኖም ህዝቡ የእነዚህን ኃይሎች እኩይ ዓላማ በአግባቡ በመረዳቱና ሂደቱን ለማስቆም በመነሳሳቱ ሁኔታውን ለማረጋጋት ችሏል። የፌዴራል መንግስትም በሆነ ጉዳይ ላይ የሀገራችንን ህዝቦች በከፍተኛ ደረጃ ይቅርታ ይጠይቃል። ሰብአዊ መብቶች ጉባኤ ዛሬ ይፋ ባደረገው ልዩ መግለጫው ላይ እንዳስታወቀው ግን መንግስት እስከ ዛሬ ለህዝቡ ጥያቄ የሰጠው ምላሽ ተገቢም በቂም ነው ብሎ አያምንም። መወሰድ አለባቸው ያላቸውን እርምጃዎች ይዘረዝራል። በተማሪዎችና በህዝቡ ለቀረበው ጥያቄ መንግስት የተሰጠው መልስ በምንም መልኩና በማንኛውም መለኪያ በሰመጉ ተቀባይነት የሌለው መሆኑን፣ በተማሪዎችና በህዝቡ በተቀሰቀሰው ሰላማዊ የተቃውሞ ሰልፍ ሰበብ የህይወት፣ የአካል፣ የንብረት ጉዳት ያደረሱትና ጉዳቱ እንዲደርስ ያዘዙት ኃላፊዎች በአስቸኳይ ለህግ እንዲቀርቡ በተማሪዎችና በህዝብ ሰላማዊ ሰልፍ ምክንያት የታሰሩ በርካታ እስረኞች በአስቸኳይ እንዲፈቱ፣ ለወደፊቱም በተማሪዎችና በህዝቡ ለሚነሱ ሰላማዊ ሰልፎችና ጥያቄዎች መንግስት በህገ መንግስቱ ድንጋጌዎች መሰረት ሰላማዊ ምላሽ እንዲሰጥም ጥሪ ያቀርባል። ባለፈው ሳምንት የኦሮሞ ፌዴራሊስት ኮንግሬስ ባሰራጨው መግለጫ ድርጅቱ ባለው መረጃ መሰረት በኦሮሚያ ይህ ቀውስ ከተቀሰቀሰበት ጊዜ አንስቶ የሟቾች ቁጥር 270 እንደደረሰ ገልጿል። በመንግስት በኩል ግን በአሁኑ ወቅት የሚጠቀስ ቁጥር የለም። የመንግስት ኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ በቅርቡ እንዳሉት ከሆነ የኢትዮጵያ ሰብአዊ መብቶች ኮሚሽን ይህን ቁጥር ያሳውቃል ተብሎ ይጠበቃል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በአጭር ሞገድ 68ና በ15580 ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ታገኙናላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችንን በመካከለኛ ሞገድ ይሁን በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ ፕሮግራማችን ይቀጥላል። ቀጣዩ ፕሮግራማችን ደግሞ ወደ ሙዚቃ ዘርፍ ይወስደናል። አራት የሙዚቃ አልበሞችን ለአድማጭ አቅርባለች። የዘፈነቻቸው ዜማዎች በተለይም አተረማመሰውና አራዳ የተባሉት በአድማጭ ዘንድ በጣም ተወዳጅ በመሆናቸው በኢትዮጵያ ድምጻውያን ዘንድ ተደጋግሞ ተዘፍኗል። ዓለም ከበደን በአዳዲስ ስራዎች ቶሎ ቶሎ ያላየናት ለምንድን ነው? መስታወት ጠይቀሻታል መቼ አዎ እስከዛሬ አዲስ ስራ ይዞ ለመቅረብ የዘገየሽበት ምክንያት ምንድነው? ኑሮሽ የት ነው የት ነው የምትኖር ብዬ ጠይቅያታል የምኖረው እዚሁ ቨርጂኒያ ውስጥ ነው ሙዚቃ ህይወት ውስጥ ነኝ ያለሁት ብዙ ጊዜ በየናይት ክለቡ ሰራለሁኝ ያው አላቆምኩም ማለት ነው የተለያዩ ድርሰቶች ዜማዎችን እየሰበሰብኩኝ ዜማዎችን በማጥናት ነበር እስካሁን ድረስ የቆየሁት። ያ ግን በጣም ረጅም ጊዜ ወስዶብኛል። አሁን እዚህ ጋር ስለደረሰ ሳይሆን ይህን ስራ ሁለት ጊዜ ነው እንትን ያደረግኩት። አስራአንድ አመት ፈጅቷል የተባለው ትክክል። አስራአንድ አመት ምንድን ነው አንድ የተለያዩ ዜማዎችን ብሰበስብም ግጥሞችን ቢኖሩኝ ሙዚቃው ቢሰራም ግን ከኔ ጋራ ሊዛመድ አልቻልም። ከኔ ጋር ካልተዘመመደ ደግሞ ሰውም ጋር ሲደርስ ብዙ አድማጭ ሊኖረው አይችልም በሚል ነገሮቹን አቆየኋቸው። እንዳለ ማስተር የተደረገውን ቀይሬ ከአስራሶስቱ ዘፈኖች አንድ አራት አምስት ዘፈን እንዳዲስ ነው የተሰራ። ማን ነበር ቅንብሩን የሰራው? አሁን አሬንጅ ያደረገው አበጋዝ ክብረወርቅ ነው። እሱ ነው የሰራው። በፊት ግን ከሌላ ሙዚቀኛ ጋር ሰርቼ ነበር። አብይ ሰለሞን ይባላል። ግን ያው መጨረሻው አልሆነም። ሙዚቃው በአጠቃላይ እንደ አዲስ ነው የተሰራው። ያ አሬንጅመንት ቀርቶ እንዳዲስ ነው አሬንጅ የተደረገው። አስተያየትም እንደዚሁ ከየጓደኞቼ የሙያ ጓደኞቼ በጣም ረድተውኝ የተሰራ ስራ ነው። እኔ እጅግ በጣም ደስተኛ ነኝ። ይሄ በቃ ኔ ፊት ያደርጋል ብዬ ለአድማጭ አቅርቤዋለሁ። ይሄ ስንተኛ አልበምሽ መሆኑ ነው? ይሄ አራተኛ አልበሜ ነው። አራተኛ አልበምሽ። የመጀመሪያው አልበምሽ ምንድን ነበረ? ኮሌክሽን ነው የሰዎች ዘፈኖች ምናምን፣ የህዝብ ዘፈን የተጫወትኩት። ከዛ አተረማመሰው፣ ከዛ አራዳ፣ አሁን ደግሞ አቀላለጠው አራዳና ቀላለጠው እዚህ ነው የተሰራው። ምን አይነት ሙዚቀኛ ነኝ ብለሽ ነው የምታስቢው? አሁን አተረማመሰውን ስንሰማ የተለየ አይነት ያዘፋፈን ስልት ነበረሽ። አሁን አዲሱ ላይ ደግሞ ስንሰማሽ ሌላ አይነት ነው ይዘሽ የመጣሽው፣ እና የትኛው ነው አንቺን የበለጠም ሚገልጽሽ የትኛውንም አይነት ቅኝት ሰጨኝ እጫወት ዘፍናለሁ ዘፍና አለው የትኛው አማረብኝ የትኛው መልሱን ለአድማጭ ነው እንትን ማረገው። አርተር ማመሰውን ስሰራ በጣም ደስ የሚል ነገር ነበረ፣ የዙ አቀባበል አራዳም እንደዚሁ አሁንም ደግሞ ያለው ነገር ብዙ ሆ የመጣወት እዚ አልበም ላይ ነው። እያንዳንዱ ዘፈን ውስጤን ይነከዋል። እኔን የገለጽኩት ያ ነው። የአሁኑ ልዩነቱ ዜማ መረጣ ላይ በጣም ጎበዝናት ሲሉ ሰማ ምን አይነት ዜማዎች ነው የሚያስደስቱት? ዜማዎች እሰማለሁ። ከብዙ ዜማ ደራሲዎች ነው ዜማ መጀመሪያው የያስኩት የሚያስኩት ግጥምን በጣም ደስ ይለኛል። ግጥም ሳይ ዝም ብሎ አይደለም የሆነ ነገር መልእክት መኖር መቻል አለበት። እኔ መዘፍኖ ዘፈን መልእክት ከሌለው ዝም ብሎ ማበድ ነው የሚመስለኝ እንደኔ ማለት ነው። ዜማም ሰምቼ እያንዳንዱ ደራሲዎች ሶስት ሶስት አራት አራት ሰዎች የምትሆው ነው የሚበዛው። እዚህ ላይ ሉንታ የለኝም፣ በቃ በዚህ መልኩ ነው የተሰራው። ለዛ ይሆናል እንደዛ የሚያደንቁ ይሆናል። እና አሁን እኔ ስራዎቹን ስሰማቸው ሁሌ ሰማዋለሁ። የሚገርምሽ ነገር አይቲንክ ራሴን ወዳድ ልሆን አላውቅም። ብቻ ሰውም እንደእኔም እንኳን ባይሆን ይሄ ነገር ጥሩ ስራ ሰርታለች የሚለው ነገር ከነሱ ይመጣል ብዬ በጉጉት ነው የምጠብቀው። በእውነት ባለሙሉ ተስፋ ነኝ። ባራዳ ነው የምትታወቂው አራዳን ደግሞ ብዙ ጊዜ ተናግረሸዋል። ግን እንደው እንደ ትውስታ እንዲሆን ከጎሳዬ ጋር አንድ ላይ ዘፍናችሁታል፣ አውርታችሁበታል። ስለዚህ ጉዳይ ቢገርምሽ አግኝቸዋለሁ። እውነት ለመናገር አግኝቸዋለሁ። ግን በቃ ጎሳዬን ሳየው በጣም ጥሩ ባለሙያ ጎበዝ ድምፀ ጥሩ ድምፀ ስለሆነ፣ በቃ ስታይ ከሀገር ቤት መጥቶ እዚህ ስታየው እኔ ለሰላምታ ነው እንጂ ለወቀሳ። እንደዚህ አይነት ሰውም አይደለውም በመሰረቱ። ሻራዳ ብቻ አይደለም የተሰራ በመሰረቱ እኔ ዘፋንኳቸው ዘፈኖች በካሴት

እኔ ገባሁዳ በቆንጆ ልጅ ፍቅር ቀዳ ማኮረዳ ባራዳ ልጅ ፍቅር ሸግያራዳ ። መልእክት ማስተላለፍ ከፈለግሽ እድሉን ልስጠሽ። አብረውኝ የነበሩትን ጓደኞቼ ባመሰግናቸው ባመሰግናቸው አልጠግብም። ለምን በቃ ልዩ ናቸው። ግጥም ደራሲዎቹ ሶስና ታደሰ፣ ተመስገን አፈወርቅ፣ ጌራ ወርቅ ነቃ ጥበብ እውነቴን ነው እምልሽ ሁሉ ጊዜ ከጎኔ በቃ ምንም በቃ ሳይሰለችው የሙዚቃ ህይወት ከህዝብ ጋር ነው ህዝቡ ወደ አንቺ ይመጣል አንቺም ወደ ህዝቡ የምትሄጅበት ጥሩን ኮሚኒኬሽን ሲኖርሽ ነው። እንዲኖርኝ ያደረጉት እነሱ ናቸው። እኔ ከየትም አላመጣሁትም። እውነት ነው የምነግርሽ ከየትም አላመጣሁትም። ደራሲዎቹ ጥሩ ጥሩ ስራ ሰርተውልኛል። በጣም ነው ማመሰግናቸው። ሱራፌል አበበ፣ መሰለ ጌታ አሁን ከኢትዮጵያ ብስራት ጋረደው፣ ሶስና ታደሰ፣ አሳየ ዘገየ፣ ታምራት አበበ እነዚህ ሁሉ የነሱ ሁሉ ውጤት ነው። ከዛ ደግሞ ዳር የመጅመቱ ስትመጪ ደግሞ አበጋዝ ደግሞ ልዩ ነገር ነው ለእኔ ይሰራል። በቃ ይሄ ጊፍት ነው ለእኔ። በህይወቴ ውስጥ ጊፍት እንደሰጡኝ ነው የምቆጥረው። ጥበቡን የህይወትን ቋጠሮ የመፈታበትን የሐሳብ ባህር የምቀስፍ

የኢትዮጵያ ፊልሞች በቤልጅየም ሉብ በተባለች ከተማ ለ21ኛ የአፍሪካ ፊልም ፌስቲቫል ተመርጠው በመታየት ላይ ናቸው። ለምብ ላምባ፣ ና ሬድ ሊቭስ ወይም ቀያይ ቀንበጦች የተሰኙ ሶስት ፊልሞች ለአውሮፓውያን ተመልካች ለእይታ ቀርበዋል። ይህ የፊልም ፌስቲቫል አሁንም በመካሄድ ላይ ይገኛል። ጽዮን ግርማ የዝግጅቱን አስተባባሪ አግኝታ አጠር ያለ ዘገባ አጠናቅራለች። ፊልሞቹ ቤልጅየም ውስጥ ሉቭ በተሰኘች ከተማ እየተካሄደ ለሚገኘው የአፍሪካ ፊልም ፌስቲቫል ላይ እንዲቀርቡ ከተመረጡ በኋላ ከአዘጋጆቹ ጋር በመሆን የማስተባበር ስራ የምትሰራው ሚሚ አበበ የተባለች የ24 ዓመት ኢትዮጵያዊ ወጣት ነች። የፊልም ፌስቲቫሉ ከመጀመሩ በፊት ከወጣት የዩኒቨርሲቲ ተማሪዎች ጋር በመሆን የኢትዮጵያን ባህል ሲያሳዩና ሲያስተዋውቁ እንደነበር ገልጻልናለች። አርብ እለት የተጀመረው የፊልም ፌስቲቫልም በርካታ ተመልካቾች አሉት ብላለች። ገና የጀመረው አሁን አርብ እለት ነው በ11 ማርች ነው የጀመረው። እስካሁን ዴዛኔ እንግዲህ ሁለት ትልቅ ሲኒማ ፊልም አዳራሾች ነው ተከራይተው ሲታይ የነበረው የመጀመሪያው ኦፕኒንግ ሙቪውም የነበረው የኢትዮጵያ ፊልም ነው። ሁለት ትልልቅ አዳራሾች ወደ ሰባት መቶ ስምንት መቶ ሰው ነው የመጣው የኢትዮጵያን ላምብ የሚባለውን ፊልም ለማየት ማለት ነው። የፈረንሳይ ካን ሙቪ ላይ ኖሚኔት የተደረገ ፊልም ነው። ስናቡ ተመልሶ መዝነብ ሲጀምር እኔም እመጣና ወደ ቤታችን እንሄዳለን። እሺ ጨርሰው መቼም ቢሆን መለየት የለብንም። ቃል ጋ ባልሻል የማልጅ ነው። የወንድም የልጅ ልጅ ነው። አይሁዲ ነው? አዎ፣ በእናቱ ይሁዲ ነው እኮ። ለዚሁ የአፍሪካን ፊልም ፌስቲቫል ከተመረጡት ፊልሞች አንዱ "ላምብ" ነው በያሬድ ዘለቀ ተጽፎ የተዘጋጀው ይህ ፊልም ከአፍሪካ ለመጀመሪያ ጊዜ ፈረንሳይ ለሚገኘው ካን ፊልም ፌስቲቫልም የተመረጠ እንደነበር ይታወቃል። በደራሲና ዳይሬክተር አንተን ሀይሌ የተዘጋጀውና በእውነተኛ ታሪክ ላይ ተመስርቶ ስለ ኩላሊት ሕመምና በኢትዮጵያ ስላለው የህክምና ችግር የሚተርከው ላምባ ፊልም በዚህ የአፍሪካ ፊልም ፌስቲቫል ላይ እንዲታይ ከተመረጡት መካከል ሁለተኛው ነው። ሚሚ ስለዚሁ ስትናገር፣ ሌላው ደግሞ ላምባ የሚባለው ነው። ኢትዮጵያ ውስጥም ይታይ የነበረ ፊልም፣ ስለ ኩላሊት በሽተኞች የተሰራ ፊልም ነው። ከዚህ ሰማይ በላይ ብዙ ሰማያት አሉ በደመና ተከለለው። ከነሱ በላይ ደግሞ የሰማይና የምድር ባለቤት የሆነው ጌታ አለ አራዊቶችን ወንዞች እና የፈጠረው አምላክ። ሌላው ደግሞ ሬድ ሊፍስ ይባላል። እስራኤል ውስጥ ሀገር ውስጥ የተሰራ ፊልም ነው። እሱም ዛሬ ማታ ነው እና ነገ ማታ ነው የሚታየው። በባዚ ጌቲ ተጽፎ የተዘጋጀው ሬድ ሊፍስ ወይም ቀያይ ቀንበጦች የተሰኘ እስራኤል ሀገር የተሰራው በኢትዮጵያውያን ስደተኞች ላይ የሚያተኩር ፊልም ነው። እኔ ምለው ባለቤት ሽ የት ነው? እኔ ምን አውቅ? አንቺን እኮ ነው ሳሚው ጉልበቱን። አንቺን እኮ ነው ምለው ሳሚው ጉልበቱን እኮ ነው ምለሽ። እኔ አባት አይደለሁም። እኔ አልከበርም። በዚህ የአፍሪካ ፊልም ፌስቲቫል ላይ መክፈቻ የነበረው የኢትዮጵያ ፊልም ሲሆን፣ በውጭ ሀገር በሚደረጉ የፊልም ፌስቲቫሎች ላይ በኢትዮጵያውያን ደራሲና ዳይሬክተሮች የሚሰሩ ፊልሞች የተሳትፎ ቁጥር እየጨመረ መጥቷል።

አዎ ዝግጅታችንን እናጠናቀው ብዬ ነው። ሰዓታችን እየደረሰ ስለሆነ ዝግጅታችን ተጠናቋል። በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና እያገናኘን ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና ጽዮን ግርማንን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በጎሳዬ ተስፋዬ ድሬ የድሬ ልጅ እዚያ ጠገብ ያለች ባገሬ ዜማ። መልካም ምሽት። በነጎጉዞ እንገናኝ። Stas are a a